የአፍሪቃ የውሃ ማማ በሚል በበርካቱ ዘንድ የምትጠራው ኢትዮጵያ የንጹህ ውሃና የንጽህና አጠባበቅ ሽፋንና ስርዓት ያልደረሳቸው በሚሊዮኖች የሚቆጠሩ ዜጎች እንደሚኖሩባት መስማት ግራ ሊያጋባ ይችላል። ማስረጃ ጠቃሽ እስኪገኝ ኢትዮጵያ በአሁኑ ጊዜ ወደ አንድ መቶ አስር ሚሊዮን ሕዝብ ይኖራል ተብሎ ይገመታል። እንግዲህ መረጃዎች እንደሚያመለክቱት ከህዝብ ውስጥ ወደ ስልሳ አምስት በመቶ የሚሆነው ብቻ ነው የንጹህ መጠጥ ውሃ አገልግሎት የሚያገኘው። እንግዲህ ያ ማለት ወደ ሰላሳ ስምንት ሚሊዮን አካባቢ የሚጠጋ ህዝብ ንጹህ መጠጥ ውሃ አገልግሎት የማያገኝ ነው ማለት ነው። የተሻሻለ መጸዳጃ ያላቸው ቤተሰቦችን ቁጥር በጣም ትንሽ ነው። አቶ ያዕቆብ መቼና ናቸው ዋተር ኤድ የተሰኘው ከውሃና ንጽህና አጠባበቅ ጋር ተዛማጅ ስራዎችን የሚሰራው ተቋም የኢትዮጵያ ዳይሬክተር ናቸው። የኮሮና ቫይረስ በመላው ዓለም ላይ ስጋትን ካሰራጨበት ቅጽበት ጀምሮ በመከላከያ መላነት ከሚመከሩት መካከል አንዱ የግልና አካባቢን ንጽህና ሁኔታ ማሻሻል ነው። ንጽህና ያለ ውሃ የሚገፋ ጉዳይ አይደለም። የንጹሕ ውሃ ሽፋን ገና ብዙ ለሚቀርባት ኢትዮጵያ ሰሞነኛው የደቀነውን ተግዳሮት መረዳት እንደማይከብድ አቶ ያዕቆብ ያውሳሉ። በአጠቃላይ ከስልሳ እስከ ሰማንያ በመቶ የሚሆኑ ተላላፊ በሽታዎች የሚተላለፉት በንጹህ መጠጥ ውሃ እጥረትና በቂ ባልሆነ የሳኒቴሽንና ሃይጂን እጥረት የተነሳ መሆኑ ይታወቃል። እንግዲህ አሁን ኮሮና ቫይረስ መከላከያ ዘዴው ራስን ከበሽታው የመከላከያ ዘዴው በዋነኛነት ንጽህና ነው፣ እንደገና ማህበራዊ መራራቅ ነው። ከዚህ አንጻር ለንጽህና የውሃ መኖር ወሳኝ ነው። እንግዲህ ውሃ እንደዚህ በከፍተኛ መጠን የውሃ አቅርቦት እጥረት ባለበት ሀገር የኮሮና ቫይረስ ተጋላጭነት ከፍተኛ እንደሚሆን ይጠበቃል እና ለመንግስትም ለህዝብም ከመንግስትም ጋር ለሚሰሩ አካላት ትልቅ ስራ ትልቅ ስራ ትልቅ ጫና የሚፈጥር ነው። በእርግጥ በመንግስት በኩል ሁለገብ ጥረት እየተደረገ ነው። መንግስታዊ ባልሆኑ ድርጅቶች እና አጋር አካላት በኩልም ትልቅ ጥረት እየተደረገ ነው። ግን ከበሽታው አጣዳፊነት አንጻር የውሃ አቅርቦት ትልቁን ቦታ የሚይዝ ነው። እንግዲህ በከተማና በገጠር የአቅርቦቱ ሽፋን ልዩነት ቢኖረውም በአጠቃላይ የህዝቡ የተደራሽነት ችግር አለ እና ትልቅ ተጽዕኖ ያሳድራል ተብሎ ይጠበቃል። ስለዚህ ድርብ እጥፍ ድርብ ትግል የሚጠይቅ ነው ችግሩን ለመቆጣጠር እንዲህ ባለው ፈታኝ ወቅት ባለድል ለመሆን የትብብር ስራዎች በእጅጉ አስፈላጊ ስለመሆናቸው ደጋግሞ የሚያነሱት አቶ ያዕቆብ ተቋማቸው ከኢትዮጵያ የውሃ መስኖና ኃይል ሚኒስቴር ጋር በመቀናጀት ይበጃሉ ያላቸውን ብልሃቶች እያዳረሰ መሆኑንም ይጠቅሳሉ። አንደኛው በአጣዳፊነት ህዝቡን ከዚህ በሽታ ስጋት ለመከላከል መደረግ በሚገባቸው ስራዎች ላይ እና ሁለተኛ በዘላቂነት ችግሮችን ለማቃለል በሚደረጉ ጥረቶች ነው። አጣዳፊ በሆኑ ስራዎች በኩል ለህዝቡ በአጠቃላይ የሳኒቴሽንና ሃይንጂን ባህሪ ለውጥ እንዲያመጣ የህዝቡን የአስተሳሰብ ለውጥ ለማምጣት በሚደረግ ጥረት እየተሰራ ያለው ስራ ትልቅ ቦታ የሚሰጠው ነው። በሁለተኛ በኩል የውሃ አቅርቦት የውሃና የንጽህና መሳሪያዎች አቅርቦት በኩል እየተደረገውም ጥረት እየተካሄደ ነው፣ ግን ከአሁን በላይ በከፍተኛ መጠን ሊጨምር ይገባል። ህዝቡ የባህሪ ለውጥ ማድረግ አለበት። መንግስትም መንግስታዊ አካላትን መስራት የሚችሉትን ሁሉ ሰርተው ሀብት በማሰባሰብ ህዝቡን ከዚህ አደጋ መታደግ ይኖርባቸዋል እና በዚህ ረገድ የተጀመረው ስራ በጣም አበረታች ነው። አሁን መንግስትም የግል ባለሀብቱም እያደረገ ያለው አስተዋጽኦ የሚበረታታ ነው። ግን አጣዳፊነቱ ከሚጠይቀው አንፃር ከዚህ በላይ እጥፍ ስራ መሰራት እንዳለበት ይሰማናል። የተባበሩት መንግስታት ድርጅት ድህነትን በሁሉም ዘርፎች በመጪው አስር ዓመታት ውስጥ ለማጥፋት እየተንቀሳቀሰ ይገኛል። በእቅዶቹ ውስጥ በ2030 የአውሮፓውያን ዘመን ሁሉም የዓለም ህዝብ የንጹሕ ውሃ ሽፋንና መሠረታዊ ንጽህና አጠባበቅ ስርዓት እንዲኖረው አቅዷል። ዋተር ኤደን የመሰሉ የረዴድ ድርጅቶች ይሄ እውን ይሁን ዘንድ የመንግስታትን መርሃ ግብሮች በሚደግፉ እንቅስቃሴዎቻቸው ይታወቃሉ። ለአሜሪካ ድምፅ ራዲዮ ሀብታሙ ስዩም፣ ሲልቨር ስፕሪንግ፣ ሜሪላንድ